ጋቢና ቪኦኤ ሰላም ሰላም። እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ በሉ ታክሲው ሞልቷል። ሄኖክ ሰማግዜር ነው። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምረዋል። ታክሲዋ ሞልታለች። አውቶቡሷም ግጥም እንዳለች ነው። መስታወት አድረጋውም እዚህ ጋቢና አብራናለች። እንደምናምሻችሁ ጋቢና በአራት የአሜሪካ ግዛቶች ጉዞ በማድረግ ላይ ይገኛል። በዚህ ዘርፍ ውስጥ ተሳትፎ መስራት እፈልጋለሁ ወይ የሚለውን ጥያቄ ከራስ ጋር መነጋገር መጀመሪያ ያስፈልጋል። የተወሰነ ጊዜ መቸገር ላለምሸው ዓላማ የወደፊት ህይወትሽን እስከምትሞች ድረስ ደግሞ ትልቁ ነገር እውቀት ሌባ የማይሰርቀው ሀብት ነው። የምሰራው ስራ ከማንም ያላነሰ ሆኖ እኔ ሳስተዳድራቸው የነበሩ ሌሎች ሴቶችም ይሁኑ ወንዶቹ ከእኔ በላይ ያለፉ ሲሄዱ እኔ በቃ ስራ ስጡት ስራ ይሰራል እንጂ ለሌላ ነገር ለኃላፊነት ሳልታጭ ቀረው። ብዙ ጊዜ በፌስቡክ አት ቪኦኤ ማህሪክ ላይ የተሳተፉ አስተያየቶቻችሁን ስጡ። ውይይቶቹ የእናንተ ናቸውእና እንድትሳተፉ እንጋብዛለን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ካድማስተሻገሩ ዜና እናስቀድም። በድጋሚ እንደምናመሻችሁ የጋቢና አድማጮች፣ ለዜናዎቹ ጽዮን ግርማ ነኝ። ከጋቢና በመንገድ ላይ ጉዞ ዛሬ ተመልሻለሁ። ያደረግኳቸውን ውይይቶች ግን በየተራ ማቅረባችን ይቀጥላል። ለምሽቱ ከያዝናቸው ዜናዎች ውስጥ ቀዳሚው በኦሮሚያና በሶማሌ እንዲሁም በደቡብና በኦሮሚያ አዋሳኝ አካባቢዎች ላይ እየታዩ ያሉት ግጭቶች ለሀገሪቱ አጠቃላይ የወደፊት እጣ አስጊ ናቸው ሲል የኢትዮጵያ ሶሻል ዴሞክራቲክ ፓርቲ አስጠንቅቋል። ለሁኔታዎቹ አፋጣኝ መፍትሄ መሰጠት እንዳለበት የጠየቁት የፓርቲው ምክትል ፕሬዚዳንት አቶ ጥላሁን እንደሻው ከቪኦኤ ጋር ባደረጉት ቃለ ምልልስ ስለ ግጭቶቹ መፈጠር ፌዴራሉ መንግስታት በአንድ ለአምስት ጥር ነፋ ባሉትና በሌሎችም የመረጃ መዋቅሮች እያወቀ ችላ ማለቱ ያስጠይቀዋል ብለዋል። አድማጮች የዚህን ዜና ዝርዝር ከምሽቱ ሶስት ሰዓት በሚኖረው መደበኛ ዝግጅት ይቀርባል። የዩናይትድ ስቴትስ የመከላከያ ሚኒስትር ጂም ማቲስ በኳታር ድንገተኛ ጉብኝት አደረጉ። በዚሁ ወቅት የሀገሪቱን ንጉስና መከላከያ ሚኒስትሩን ጨምሮ ከሌሎችም ባለስልጣናት ጋር በትልቁ የመካከለኛው ምስራቅ ወታደራዊ ጦር ካምፕ ውስጥ ተወያይተዋል። መከላከያ ሚኒስትሩ ማቲስ የጦር ካምፑ የደረሱት ዛሬ ሐሙስ ጠዋት ሲሆን በዚህ ወቅት የኳታሩ ንጉስ ሼህ ታሚን በን ሐመድ አልታኒ በኒውዮርኩ የተባበሩት መንግስታት ጠቅላላ ጉባኤ ላይ ያቀረቡትን ጥሪ በድጋሚ አሰምተዋል። አሚሩ በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ኳታርና ሌሎች አራት የአረብ ሀገሮችን የተመለከተውን ቀውስ ለመፍታት በሚደረገው ውይይት ምንም አይነት ቅድመ ሁኔታ እንዳይቀመጥ በአጽንኦት ማሳሰባቸው አይዘነጋም። የዩናይትድ ስቴትሱ ከፍተኛ ዲፕሎማት ኳታር የገቡት የአፍጋኒስታን ጉብኝታቸውን ካጠናቀቁ በኋላ ሲሆን በዚያ ቆይታቸውም ከፕሬዝዳንቱ አሽሪፍ ጋኒና ከዋና ባለስልጣናቱ ጋር መወያየታቸው ታውቋል። ሰሜን ኮሪያ ውስጥ እስር ቤት የቆየውንና በኋላም ሕይወቱ ያለፈውን የኮሌጅ ተማሪ ኦቶ ዋንቢየርን የዓላማቸው መጠቀሚያ አድርገውታል በሚል ሰሜን ኮሪያ የዩናይትድ ስቴትሱን ፕሬዚዳንት ዶናልድ ትራምፕን ከሰሰች። የሰሜን ኮሪያ የውጭ ጉዳይ ሚኒስትር ዛሬ ሐሙስ ባወጣው መግለጫ ትራምፕና ደጋፊዎቻቸው በሰሜን ኮሪያ ላይ ያላቸውን ቂም ለመወጣት ሲሉ ኦቶ ዋምቢየርን በእስር ላይ በነበረበት ጊዜ በፕሬዚዳንት ኪም ጆንግ አገዛዝ ስቃይ እንደደረሰበት አድርገው የፖለቲካቸው መጠቀሚያ አድርገውታል ብሏል። በመግለጫው ሰሜን ኮሪያ ውስጥ ለ18 ወራት ታስሮ የነበረው ኦቶ ዋምቢየር የፕሮፓጋንዳ ፖስተር በመስረቅ ነበር የተወነጀለው። አድማጮች፣ የሰዓቱ ዜና በቃ ከቀሪ የጋቢና በመንገድ ላይ ፕሮግራም ጋር አብራችሁን ቆዩ የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን። ጋቢና ቪኦኤ ሌትስ ፕሮስ ቦንድሪስ ቱጌዘር። ጋቢና በመንገድ ዛሬ በሲያትል ከሚኖሩ ትውልድ ኢትዮጵያውያን ጋር የተደረገ ውይይት ነው። ለዛሬ ያዝንላችሁ ጽዮን ግርማ ኢትዮጵያውያንና ቴክኖሎጂ በሚል ርዕስ በአማዞን በማይክሮሶፍት እና በቦይንግ ውስጥ በከፍተኛ የኃላፊነት ቦታ ላይ ከሚሰሩ ኢትዮጵያውያን ጋር ያደረገችው ውይይት ይቀጥላል። ሁለተኛው ክፍል እንሆ። አድማጮች፣ በትላንትናው ምሽት ዝግጅታችን በአማዞን የፋይናንስ ማናጀር የሆነችው ወይዘሮ አጋር መኩሪያ ከታክሲ ስራ የማይክሮሶፍት የአይቲ ግሎባል ሰርቪስ ኢንጂነሪንግ ዳይሬክተር አቶ መኮንን ካሳና የቦይንግ ኳሊቲ ኢንጂነር ከሆነው ዶክተር እሸቱ እኔው ጋር ባደረግነው የመጀመሪያ ክፍል ውይይት አቶ መኮንን ምንም እንኳን በትምህርት ዝግጅት ራሱን ብቁ ቢያደርግም ስራ ለማግኘት የገጠመውን ፈተና እየገለጸልን ነበር። ለዛሬ አሳደር ነው አቶ መኮንን ይቀጥላል። በመጀመሪያ ደረጃ የራስ ጥረት በትምህርትም ሆነ በማንኛውም በሚሰሩት ሙያ ላይ ብቁ ሆኖ መገኘት ዋናው አስፈላጊው ነገር። እኔ ያው እንደመጣሁ የሚያዋጣኝ ትምህርት ነው ብዬ ስለገባሁ በትምህርት ቤትና በመወስዳቸው የትምህርት ክፍሎችም ሆነ ሰብጀክት ማርርስ የተቻለኝን ያህል በብቃት ደረጃ ለማጠናቀቅ ጣርኩ ግን ያ የትም ሊያደርሰኝ አልቻልም። እህቴ አጋር እንዳለችው እኔ እንኳን በጣም በዩኒቨርሲቲ በየሶስት ወሩ ራሱ በትምህርት ቤቱ ጋዜጣ ሁሉ ስሜ ይወጣ ነበር በማመጣው ውጤት። መጨረሻ ላይ ግን የትም ሊያደርሰኝ አልቻለም። ለምን ትምህርት ቤት ላይ አተኩሬ ዝም ብዬ መጽሐፉን መሸምደድና መጥፋት ብቻ አሁን እንጂ ሌላ ብዙም ምንትን ነገር አልነበረውም። በኋላ ነው ዞር ብዬ ራሴን ስጠይቅ ሌላ ምንድን ነው ማድረግ ያለብኝ ብዬ ሳስብ፣ በመጀመሪያ ደረጃ የምማረው ነገር ብቻ ሳይሆን የምማረው ነገር እኔ ከምፈልገው እኔ ስሜታዊ ከሚያደርገኝ ከሚያነሳሳኝ ጋር የተዛመደ ነው ወይ እኔ የምወደው የሚያነሳሳኝ ነገር ነው ወይ ብዬ ስጠይቅ፣ ያ ኢንጂነሪንግ የማጠናው ነገር ሆኖ አላገኘሁትም። ዝም ብዬ ለትምህርት እማረዋለሁ እንጂ በእርግጥ እኔ ከምወደው ከምፈልገው ነገር ጋር አብሮ ይካሄድ አልነበር። ስለዚህ ለመስሪያ ቤቶችም ለቃለ መጠይቅም ስራ ፍለጋም ሲሄድ የተቻለውን ያህል ብቁ ሆኛ አላገኝም። ውጤቴን ያዩ እና በዚህ በኢንጂኒሪንግ በተመሳሰሉ ስራዎች ጥሩ ሰራ ነበር፣ ግን ፍላጎቱ ስሜታዊነቱ የለም። ቁጭ ብዬ ሳያነጋግራቸው እና ስኬታማ አልሆንኩ እና ሁለተኛው እሱ ነው። መማሩና ብቁ ብቻ መሆን ሳይሆን በሚያውቁት ስሜታዊ በሚሆኑበት በሚፈልጉት መስክ ፊልድ ዲስፕሊን ይባላል። በዛ ደግሞ መማሩ ጥሩ ነው። በሶስተኛ ደረጃ ድፍረት ያስፈልጋል። እዚህ ሀገር አሁን ለምሳሌ እኔን ከኔ ተመክሮ ለመነሳት ልመረቅ አካባቢ ታክሲ እየነዳሁ ነው። አብሮኝ ተሳፍሮ ወደ አውሮፕላን ማረፊያ የሚወስደውን ሰውዬ የት ነው የምትሄደው? ስለው እዚህ ቅርብ ከተማ ነው የምሄድ ሲለኝ፣ ቅርብ ከተማ ለምን በአውሮፕላን ትሄዳለህ? ለምን በመኪና አትሄድም? ስለው በየሳምንቱ ስለመመላለስ ነው አይለኝ። በየሳምንቱ የሚያመላለስህ ምን ነገር መጣ? ስለው እንደዚህ እንደዚህ አይነት እንደዚህ ከኮምፒውተር ከቴክኖሎጂ ከቢዝነስ ፕሮሰስ ሪኢንጂኒሪንግ ይባል ነበር ያኔ እንደዚህ እንደዚህ እያረግኩ ሰዎችን አማክራለሁ ባለሙያ ምናምን ሆኜ ሲለኝ፣ እንደሱ አይነት ስራ መስራት ነው የሚፈልገው ስለው ሳቀብኝ። እንዴት አንተ ምን ብቃት ኑሮ ነው ስለ እኔ እኮ እንደዚህ እንደዚህ እየተማርኩ ነው እንደዚህ እንደዚህ እንደዚህ ነው የማደርግ ስለው፣ አይ በጣም ተመስጦ በልንግዳ ሰኞ ስመጣ ደውልልኝ ብሎ ስልክ ቁጥሩን ሰጠኝ። ሰኞ ተመልሶ ሲመጣ ደወልኩለት። ምሳ የኢትዮጵያ ምግብ ቤት ወስጄ አበላሁት። እንዴት እንደምለብስ ሬዘም የሚባላል ይሄ በአማርኛም እንደሚባል አላውቀውም እሱን እንዴት እንደምጽፍ ቃለ መጠይቅ ሲደረግ ምን ማድረግ እንዳለብኝ መከረኝ። ከዛ በኋላ እሱ ሰውዬ በመከረኝ መሰረት ሱቅ ሄጄ፣ ሱቅ ልብስ የሚሸጡትን ሰዎች ሱፍ እንዴት እንደሚለበስ ምንከለር ከምን ጋር እንደሚለበስ ከራባት እንዴት እንደሚታሰር አስተማሩኝ። እነሱ ያንን እነሱ ካስተማሩኝ በኋላ እንደዛ ለብሼ ሰውዬውን ምሳ መልሼ ጠራሁት። ያለኝን ነገር ጽፌ ከበርተዘም ምን ጽፌ ያንን ደግሞ አይቶ ይህን አስተካክል፣ ይሄን አስተካክል፣ ይሄን አስተካክል ብሎ መልሶ ሰጠኝ። አስተካክዬ ሲሄድ በዚህ መስሪያ ቤት ሄደ። ለከሊት አለም የምትባል ሴትዮ ስጥ አለኝ። ሰጠው ከዛ በኋላ ደውሎ ጠየቃት። አዎ እባክሽ ድል ስጪዋላት። ሶስት ቀን ሙሉ ነበር ቃለ መጠይቅ የተደረጉት። በአራተኛው ቀን ምሳ ጠዋት ቃለ መጠይቅ አድርገውልኝ ምሳ ሁሉ ይዘውኝ ሄዱ። ምሳ ሁሉ ይዘውኝ ሲሄዱ እነዚህ ፈረንጆች ፊት እንዴት አድርገን የምበላ እየደነገጠ አበላሉ ሁሉ አላውቀማ። አቤቴን እንጀራ በወጥ ነው እንጂ እና ያንን ሁሉ በድፍረት ይህን አላውቅም አልችልም ብዬ ስለጠየቁ ያንን ነገር እንደዛ ብሎ በአራተኛው ቀን ስራ ተቀጠሉ። እና ስራ ከተቀጠርኩ በኋላ ደግሞ አሁንም ምን ሆነ? ስራዬም መስራት የሰጡኝን ነገር መስራት መሮጥ፣ የሚመጣውን ደሞዝ መጠበቅ ነው እንጂ ሌላ ነገር አዙሪያ ላይም ነበረ። ለምን ያው ትንሽ የሚረዱን ቤተሰቦችም ስላሉ ምንም ስላሉ ያንን ነገር ለማድረግ መሯሯጥ ነው እንጂ ሌላው ነገር እድል አልነበረኝ። አሁንም እህቴ አጋር እንዳለችው እምሰራው ስራ ከማንም ያላነሰ ሆኖ እኔ ሳስተዳድራቸው የነበሩ ሌሎች ሴቶችም ይሁኑ ወንዶቹ ከኔ በላይ ያለፉ ሲሄዱ እኔ በቃ ስራ ስጡት ስራ ይሰራል እንጂ ለሌላ ነገር ለኃላፊነት ሳልታጭ ቀረው ብዙ ጊዜ። ያን ጊዜ ነው ዞር ብዬ እንዴ ለምንድን ነው ብዬ መጠየቅ ስጀምር፣ ስራን ከመስራት ባሻገር አሜሪካን ሀገር ማህበረሰባዊ ኑሯቸው ጋር አብረው መቀላቀል መስራት፣ መጫወት፣ ጊዜ ማሳለፍ ስለሚያስፈልግ ጎልፍ የሚባል ጌም ተማርኩና ይኸው ጎልፍ እጫወታለሁ። ጎልፍ መጫወት የተለያዩ የተለያዩ ነገሮችን አብሮ ማረግ እንደተባለው፣ ደግሞ ሜንቶሪንግ፣ ኮቺንግ መጨረሻ ላይ እንኳን አለቃዬ ራሱን ኮች የሚያደርገውን ከሌላ ካምፓኒ ተቀጥሮ መጥቶ የእኛን አለቃዎች እንዴት አመራር መስጠት እንዳለባቸው የሚመክራቸው አ ኮንሰልተንት አለ። ኮች የሚያረጋቸው እነሱ መጨረሻ ችግሬ እንዲስነግረው እንደዛ አይነት ሰው ይሄን ሁሉ የምንሰማው ይሄን ሁሉ መሳጭ ታሪክ ያለፍክበትን ሁሉ የምንሰማው አሁን በማይክሮሶፍት ውስጥ በአይ ቲ ግሎባል ሰርቪስ ኢንጂነሪንግ ዳይሬክተር የሆንከውን ያንተን የአቶ መኮንንን ታሪክ ነው እና ከዚህ በላይ አስተማሪ ታሪክ አይመጣም። እንመለስበታለን። በውይይቱ ቀጥለን ወደ ዶክተር እሸቱ ልምጣ። ይህንን ጥያቄ ለአንተም ሳልሰነዝረው ማለፍ አልፈልግም። በእርግጥ ነግረህናል። ቤተሰብ አረዳም ነበር ብልሃል። እዚህ አካባቢ ያሉ ለኢትዮጵያውያኖች ለአብዛኞቹ ቀረብ ብለን ስንጠይቃቸው ትልቁ ሸክማቸው ከሚሰሩት በተጨማሪ ስምንት ሰዓት ሰርተው ስምንት ሰዓት ተጨማሪ ኢትዮጵያ ለሚኖሩ ቤተሰቦቻቸው፣ እህት ወንድሞቻቸው፣ እናቶቻቸው የሚያረጉት እርዳታ ነው። እሱ የለብኝም ብልሃል። ስለዚህ አንድ ሸክም ስለቀረልህ እንደ አያስገርምም ብለን ብንል እንኳን እንዲም ሆኖ ግን እዚህ ደረጃ መድረስ ትልቅ ዋጋ አለውና እንዴት ደረስክ? ከራስ ጥረት በተጨማሪ የምታካፍለን ታሪክ አለን? ያ ብዙ ነገር ያው አጋርና መኮንን እንዳሉት እነሱ የራሳቸው ነው ያሉት መሰረቱ ከዛ ነው ያው ጠንክሮ መስራት ጠንክሮ መስራት አለ ግን ጠንክሮ መስራት ቻንስ ሳይሆን በሰባ አራዳም ስልሽ ያ ነገር ወደ ትምህርት ቤት እንዳተኩር አደረገኝ እንጂ አንዳንድ ፈታኝ ነገሮች ነበሩ እዚህ ጋር ስትኖሪ በተለይ ትልቁ አሜሪካ ውስጥ ፈታኝ የሚሆነው ምንድን ነው ትመጭና ከአንቺ ቀድሚ የመጡ ሰዎች አሉ የሰፈር ልጅሽ ይሆናል ጓደኛሽ ይሆናል የምታውቂው ጥሩ መኪና ይነዳሉ፣ ጥሩ ልብስ ይለብሳሉ። እንደዚህ አይነት ነገሮች ሲያደርጉ ወጣቱ ነው ስትመጪ በተለይ ለወጣቱ ያ ማለት ይልሻል አንቺም እንደነሱ ሰርተሽ ብዙ ሰዓት እንደነሱ በመስራት ኢትዮጵያ ካልተማርሽ ስራ ላታገጃለሽ። እዚህ ግን ሳይማሩም ሳትማሪም ቤዚ ከሆነ ስራ ትሰራለሽ። እና ብዙ ሰዓት ሰርተው ጥሩ መኪና አላቸው፣ አንቺ መኪና ላይኖርሽ ይችላል፣ ኦር መኪናሽ ነዳጅ መሞ ላይኖርሽ ይችላል። እና ትልቁ ነገር ምንደው አንድ ነገር አረጋለሁ ብለሽ ካመንሽ የሚመጣው መስዋዕትነት መክፈል ነው። ለእኔ አሁን ትልቁ ለሌላው ሰው ትምህርት ይሆናል ብዬ የምናገረው ቤተሰብ ምርዳት አለመርዳት ሳይሆን ኢብን በየእለት ስቃሴያችን እዚህ ሀገር ስራ አልሰራም እማራለሁ ብለሽ ስቴጂ እያንዳንዱ ቀን ፈተና ነው። ግን ትልቁ ነገር ምንድን ነው? አገር ቤት እንደሚሉት አንድ ክረምት ያልተራበ ገበሬ አመቱ ሙሉ ይራባል። አንድ ክረምት ከመራብ ብሎ ዘሩን አብስሎ ይበላና የሚዘራ ያጣና አመቱ ሙሉ ይራባል። እና ያ ነው እኔ ያገኘሁት ትምህርት። የተወሰነ ጊዜ መቸገር ላለምሸው አላማ የወደፊት ህይወትሽን እስከምትሞች ድረስ። ደግሞ ትልቁ ነገር እውቀት ሌባ የማይሰርቀው ሀብት ነው። እና እኔ ያ ነው ማስተላለፈው፣ ምክር አንድ ነገር መጀመሪያ ቆም ብለሽ ምንድን ነው ማረግ የምንፈልገው የትኛውን መንገድ ነው የሚከተለው? ያን ነገር አንዴ ከራስሽ ጋር መክረሽ በቃ ይሄ ነው የኔ ህይወት የሚመራበት ትምህርትም ከሆነ ንግድም ከሆነ የግድ ትምህርት መሆን የለበትም። በማንኛውም ዘርፍ ይሄ ነው ካልሽ በኋላ ግን መውደቅን፣ መነሳት የሚሆን ችግርን፣ መራን፣ መጠማት የሚሆን ያ ነገር ያስፈልጋል። በስራ በተመለከተ አንድ ማስተላልፈው ምንድን ነው እኔ ያደረኩት ምንድን ነው ትምህርት በጣም ከመውደድም የተነሳ ይሁን፣ ሁሉም ነገር መስመር ስለያዘ ዛሬ አንድ ድግሬ ጨርስና ልክ ሁለት ወር አርፌ ሌላ እጀምራለሁ። ልክ እንደዛ ከዛ ሁሉን ነገር እዚህ የመጨረሻውን ሌብል ተመሪ ከጨረስኩ በኋላ ስራ ስል የተሰርተሃል፣ ይሉሻል። እኔ ምንም አይነት ስራ ኢንተርንሽፕ ኢንቢትዊን ኢንተርንሽፕ አልሰራሁ እና ማሳለፍ ምንድ ኢንተርንሽፕ መስራት። ታዲያ እንዴት ገባ? አሁን የቦይንግ የኳሊቲን ዳይሬክተርና እዛ የገባሁበት ምክንያት አንዱ ቀላልስ ነው ወይ ማለት ነው። ከተማረ አንድ ሰው ቀላል ነው። ምክንያቱም እዚህም ራሱ ተምረው ብዙ ስራ እንኳን የሌላቸው ሰዎች አሉ፣ እንኳን እንደዚህ አይነት ኃላፊነት ደረጃ ላይ እና ለእኔ እንደዚህ በመካከል ስራ ሳልሰራ እዚህ ደረጃ እንደ ሲያደርገኝ ያጠና ውጣ፣ እኔ ትምህርት ቤት እያለሁኝ ስፔሻላይዝ ያረግኩበት እኔ የሰራሁት ኮምፖዚት ማቴሪያል ይባላል። ኮምፖዚት ማቴሪያል አሁን አዲሱ ማቴሪያል ነው ምን ማለት ነው እስኪ በትንሹ አብራራለን በዛውም ለጠየቃችሁ ነው ምንድን ነው እስኪ ኮምፖዚት የአማርኛ ቃል የለውም ኢንተርናሽናል ወርዱ በማንኛውም በቻይናም በጃፓንም ኮምፖዚት ኮምፖዚት ነው ስራው ግን ድርጊቱ ብረትን የሚቀይር ቀላል ክብደቱ ነው ጥንካሬው ግን ጥሩ የሆነ ነው ሪሰርች አረፉት ኮምፖዚትን በተመለከተ ሁሉም ጋገብ አለው ትልቁን ያቀለለልኛው ከዚ ቤት የምሰራ የነበረው አድቫንስ ኢንስፔክሽን ቻርልስተን ነበረ ከዛ ወደዚህ መመለስ ስፈልግ ያን ስራ ለቀቄ እዚህ እንደገና ያገኘሁት ምንድነው። ነው ብዙም ሰው በዛ ፕሮፌሽን ስለሌለ ቀለል ያደርገዋል። እና ለዛ ነው ቦይንግ ወዲያው እንደጨረስኩኝ ያገኘሁት። እስቲ አሁን ስትሰራ በስራ የምታስተዳድራቸው ሰዎች አሉ። ምን ይመስላል የስራ ሁኔታ? ቢሮ ውስጥ ስትገባ እንደው ስዕል ለመስጠት፣ አሁን ባለሁበት አሁን የምሰራው ስራ እኔ ማኔጅመንት አይደለሁም፣ ኢንጂነሪንግና ሪሰርች ቴክኖሎጂ ነኝ። የምሰራው ስራ ምንድን ነው? ከፋክተሪ ያለ አዲስ ከሁለት ከሶስት ዓመት በኋላ ወደፊት የሚወጣ አውሮፕላን ነው፣ ዴቨሎፕመንታል የሚባለው አውሮፕላን የምሰራው እኔ የምሰራው ደ እገባለሁኝ። ፋክተሪ ውስጥ ሲሰሩ የተፈጠሩ ችግሮች ካሉ እነዚ ሪፖርት ይመጣሉ፣ ና እኛ ግሩፕ አለን ተሰብስበን ይህን ነገር እንዴት ነው የምናደርሰው፣ ይህን ነገር ችግሩ እንዴት የምናስወግደው። ትልቁ አሁን የምሰራው የጥራት አውሮፕላኑ እንዴት በጥራት መሰራት እንዳለበት እቅድ ነው የምናወጣው። አሁን ትልቁ ዋናው ኔ ኃላፊነት ያ ነው። ለሚሰራው ስራ የጥራት ተቆጣጣሪዎች አሉ፣ የሄዱ ይሄ ትክክል ነው ይሄ ስህተት ነው የሚሉ፣ ለእነሱ ፕላን ነው የምናወጣላቸው። ስለዚህ አውሮፕላኑ ላይ አንድ ችግር ቢፈጠር፣ ተጠያቂ የምትሆነው የምትሆኑት እናንተ ናቸው ማለት ሲሙሌሽን ምናምንም የለውም። አሁን ያ አሁን አውሮፕላን አዝ እንደ አውሮፕላንነቱ ብዙ ሺ ኢንጂነር ነው የሚሳተፍበት። ስለዚህ አንዱ ክፍል ላይ ናንተ እኔ አሁን የምሰራው ክንፍ ላይ ነው እና ክንፉ ላይ ግን እያንዳንዱን ነገር በጥራት ተሰርቶ ከዋናው አውሮፕላን ፕላን ከመገናኘቱ በፊት በጥራት ተሰርቶ ማለቁን ቼክ ቢደረገው። ፕላን ሰራ ወደ አጋር አንቺ የምትሰሪው አማዞን ውስጥ ነው፣ በሀላፊነት ቦታ ላይ ነው ያለሽው። እንደው ከዚህ በፊት ቦይንግ ውስጥ ነበር የምትሰሪው፣ እና አሁን ግን ባለሽ ቦታ ላይ ምንድን ነው የምትሰሪው? እስኪ መስሪያ ቤቶች ውስጥ ያለሽን የስራ ድርሻ ንገሪ። Uh, so um, uh, Amazon and then uh, Microsoft and Boeing ረጅም እድሜ ያለው መስሪያ ቤት አይደለም። አንድ ሀያ አምስት አመት፣ ሀያ አራት አመት ገደማ ቢሆናቸው ነው። ሲጀምር መስሪያ ቤቱ እዚህ ሲያትል ዋሽንግተን ውስጥ ነው የጀመረው። ግን በዚች በሀያ አመት ውስጥ ወር ሀያ አምስት አመት ውስጥ አሁን የአለም አቀፍ ኩባንያ ነው። በአለም አንደኛው የሪተል መሸጫ ወይ ኦንላይን ሪተል ካምፓኒ ነው። እና እንደዚህ ግሎባል ሲሆኑ እንግዲህ እድገት አለው፣ በየአገሩ ይሄዳሉ ማለት ነው። እኔ በስሬ አሁን አስር ሰዎች አሉ። አንድ ሰው እዚህ፣ ሁለት ሰዎች እዚህ ሲያትል ውስጥ፣ አራት ህንድ ውስጥ፣ አራት ደግሞ ቻይና ውስጥ ናቸው ያሉት። ሰው አንደኛው ስራችን ምንድን ነው? አማዞን እንደዚህ ግሎባል ወይም ደግሞ የአለም አቀፍ ካምፓኒ በሚሆንበት ጊዜ በየአገሩ ይኖረዋል። ብራንች ይኖረዋል እና ያንን ብራንች ኤክስፓንድ በሚያደርግበት ጊዜ የኔ ቲም ወይም የኔ ግሩፕ ዋናው ስራችን ምንድን ነው፣ ኮምፕላይንስ መኖሩን፣ ካለምንም ችግር ያንን ቢዝነስ እንዲያድግ ማድረጉን፣ የሚያስፈልገውን ማንኛውንም አይነት የፋይናንስና ና አካውንቲንግ ሴት አፕ ከመጀመሪያውኑ ኤግዚስት ማድረጉን የእኛ የእኔ ቲም ስራ ነው። አሁን በአሁኑ ሰዓት ማንኛውንም አይነት የአማዞንን ግሮ በኤዥያ ፓሲፊክ የሚሆን ዩሮፕ ውስጥ የሚሆን በእኔ ስር ነው ያለው። ማንኛውም ብዝነስ ኤክስፓንድ በሚያደርጉበት ጊዜ አንደኛዋ ሳይን ኦፍ የማደርገው ሰው ኔ እዛ እዛ ዋናው ኤክሲኪዩሽን ፕላናቸው ላይ ቦይንግ እያለሁ ተመሳሳይ ስራ ነበር የምሰራው። ቦይንግ በሚያድግበት ጊዜ እዛም አንድ አስራ ሁለት ሰዎች ነበሩ ኢንቨስተሬ ሁሉም እዚህ ግን ሲያትል ነበሩ። እና ነው የዛሬ ሀያ አምስት ዓመት የነበረው ሲስተማቸው ፕሮሰሳቸው አሁን ያለውን እድገት አይደግፍም። እና አንደኛውም ስራችን ምንድን ነው እንዴት ነው ያለውን ፕሮሰስ ሲስተማቸው ሲስተማችንን የምናሳድገው አብረን ከካምፓኒ ግሮውት ጋር የአለም አቀፍ በሚሆንበት ጊዜ ገንዘባችንም ኢንካማችንም ሁላችሁ ሁሉ ነገሩም አብሮ ነው የሚያድገው ና ጥሩ የሆነ ሲስተም እና ፕሮሰስ ኢንፍራስትራክቸር ያስፈልገናል እና አንደኛውም ስራዬ ሆነ እናመሰግናለን አካል አንተስ ምንድን ነው የምትሰራው ማይክሮሶፍት ውስጥ እኔ የምሰራው እንግዲህ ያው ማይክሮሶፍት ቅድም እንዳልኩት ከመቶ ሰማንያ ሺህ በላይ ሰራተኞች አሉት እያንዳንዳቸው ኮምፒውተር ይዘው ነው ስራ የሚሰሩት ግን የማይክሮሶፍት አንድ መቶ ቢሊዮን ዶላር ረቨኑ ወይም በአመት የሚሰራው ስራ ሽያጩ ገቢው፣ ላይሰንሲንጉ የፈቃዱ ፈቃዱ ምናምኑ የሰራተኛው ደሞዝ የሚከፈልበት ምናምኑ ይሄ ኢንተርፕራይዝ ሪሶርስ ፕላኒንግ የሚባል ሲስተም አለ፣ ላይክ እንደ ኤስ ኤ ፒ። የኤች አር ሲስተም አለ፣ የሂውመን ሪሶርስ ሲስተም የሊግል ሲስተም አለ። የተለያዩ ኢንተርፕራይዝ አፕሊኬሽንስ አሉ ማለት መስሪያ ቤቱ የየቀን ስራውን የሚያካሄድባቸው ከሁለት ሺህ በላይ የተለያዩ የሶፍትዌር ፕሮግራሞች አሉ ወይም አፕሊኬሽን ቢዝነስ አፕሊኬሽን ይባላሉ። ከዛ በተጨማሪ ደግሞ ማይክሮሶፍት ራሱ እያመረተ የሚሸጣቸው ሶፍትዌሮች አሉ ላይክ ዊንዶውስ፣ ኦፊስ። እነኚህ ደግሞ በሙሉ ፕሮግራማቸው ተጽፎ ከተጻፈ በኋላ ኮምፓይል ተደርጎ፣ ስካን ተደርጎ፣ ሳይን ተደርጎ፣ ላይሰንስ ተደርጎ ለገበያ ወይም ልክ እንደ አማዞን በኦንላይን ወይም ደግሞ በሱቅ በሲዲ እየተደረገ የሚሸጥባቸው እነኚህ ሁሉ ሲስተሞች አሉ። እነኚህ ሁሉ ሲስተሞች ከኋላ ያሉ ባክግራውንድ ላይ ሆነው በስተጀርባ ይህን ሁሉ ስራ የሚሰሩት ኮምፒውተሮች ሰርቨርስ ይባላሉ፣ ወይም ኮምፒውቲንግ ሲስተምስ ይባላሉ። አንደኛው ስራዬ በማይክሮሶፍት በተለያዩ በዓለም አቀፍ ባሉ ዳታ ሴንተርስ ወይም ደግሞ የተለያዩ ቦታዎች አሉ፣ እነኚህ ኮምፒውተሮቹ ያሉበት እነኛን ኮምፒውተሮች በጤና የሚያገለግሉ መሆናቸውን ማረጋገጥ ችግር ሲኖርባቸው ወዲያውኑ ያንን ችግር መፍታት ነው። ከነኛ ኮምፒውተሮች ጋር ተያይዞ ደግሞ ስቶሬጅ የሚባል አለ። ለምን ያ ሁሉ የሚሰበሰበው ዳታ አንዳንድ ጊዜ በአማርኛ ቃል ስለሌለ ይከብዳል እና ያ ሁሉ የሚሰበሰበው ዳታ ተከማችቶ መቀመጥ አለበት። ስቶሬጅ አለ። እንደገና ደግሞ ያንም የእኔ ኃላፊነት ነው ማለት ኮምፒውተሩንም ስቶሬጁንም መቆጣጠር ተሰብሮ ሌላ ገብቶ መስበር ማለት ዝም ብሎ ፊት ለፊት መስበር ሳይሆን ሀክ እንዳይደረግ እና የመስሪያ ቤቱ ዋና ዋና የሆኑ ነገሮች ውጭ እንዳይወጡ ውስጥ ተቀምጠው እንዲቆዩ ማድረግ፣ ሲስተሞቹ ዳውን ሲያደርጉ ሳፖርት መስጠት፣ ይሄ ዋናው ስራ ይሄ ነው እና ይሄ ኢንፍራስትራክቸር ሰርቪስ ይባላል። ልክ የመንገድ የምናምን ኢንፍራስትራክቸር እንደሚባለው ለኮምፒውተርም ስራ ለአፕሊኬሽንም ይሄ ሃይፐር ኮምፒውቲንግ ኢንቫይሮንመንት ስቶሬጁ ኢንፍራስትራክቸር ይባላል። ያንን ሰርቪስ ኢንጂኒየር ማድረግ፣ ሰፖርት ማድረግ፣ ሰስቴይን ማድረግ፣ ሪላያብሊቲውን ኢንክሪዝ ማድረግ ዋናው ስራ ሲሆን ይሄንን ስራ አብረውኝ የሚሰሩ በኮንትራክተር ደረጃ ቀጥረን የምናሰራቸው በሚሊየን ዶላር በብዙ ሚሊዮን ዶላር የምንከፍላቸው ህንድ የሚቀመጡ ከሁለት መቶ በላይ ሰዎች አሉ። ግን የማይክሮሶፍት ሰራተኞች የሆኑ ሃያ አምስት የህንድ ልጆች ህንድ አሉ። አስራ ሁለት ፖርተሪኮዎች አሉ። ለጊዜው የጀመርነው ለወደፊት የምናሳድገው አራት ሰዎች አይርላንድ ውስጥ አሉኝ። እንደገና እዚሁ ሬድመንድ ግን አሁን ያለሁበት መስሪያ ቤት በየቀኑ ስገባ አብረው የሚሰሩ አስራ አራት ሰዎች አሉ። እና ጠዋት ስራም ስገባ ማታ በቤቴም ሲሄድ፣ ስለዚህ በጠቅላላ ሁለት መቶ ሃምሳ አምስት ሰዎች በስር ታስተዳድራለህ ማለት ነው። በትንሹ ተገምተው ቀላል የሚገመት አይደለም፣ በጣም ትልቅ ቁጥር ነው። ወደ ወጣቶች ወደምታካፍሉት እንደው ልምድ ሊሄድ አሁን የ የአይቲ ዘርፍ እንደው በቀጣይ ትልቁ የስራ ዘርፍ ነው እየሆነም እየመጣ ነው። በአሜሪካም በመላው ዓለምም እና እንደዚህ ያለ የአይቲ ዘርፍ ውስጥ መሰማራት ለሚፈልጉ ወጣቶች የምትመክሯቸው ምክር አለ ወይ? አጠራ አጠራ አድርጋችሁ በአንድ ደቂቃ እንደዚህ ብታረጉ እንደዚህ ብታረጉ የምትሏቸው የእኛም ፕሮግራም የሚከታተሉ ሰዎች እናንተ የደረሳችሁበት መድረስ ለሚፈልጉ እሱን እንኳን መድረስ ባይችሉ ራሳቸውን መቻል እንዲችሉ የምትመክሯቸው ነገር አለ ወይ? አጋር እንግዲህ ለሴት ነው ቅድሚያ መሰጠው ና በጣም አመሰግናለሁ ለሴት ቅድሚያ ስለሰጠች ተደጋገፍንባቸዋል አይደል አዎ ከዚህ በፊት እንደተባለው ዴፍኔትሊ መጀመሪያ ራስን መጠየቅ ያስፈልጋል ይሄ ስራ እኔ መስራት የምችለው ስራ ነው ወይ ወይ የምፈልገው ስራ ነው ወይ በዚህ ዘርፍ ውስጥ ተሳትፌ መስራት ፈልጋለሁ ወይ የሚለውን ጥያቄ ከራስ ጋር መነጋገር መጀመሪያ ያስፈልጋል ከዛ በመቀጠል እንግዲህ በዛ ዘርፍ ላይ ያሉ ሰዎችን እንደ መንቶር ይዞ ጃብ ሻዶዊንግ፣ ምንድን ነው የምትሰራው? ከቀን ቀን ስራ ምን ይመስላል? ይሄ ነገር ክፍያ አለው ወይ፣ ስራ ይገኝበታል ወይ የሚለውን ነገር መጠየቅ፣ በዛ ስራ ላይ ያሉ ሰዎች ጋር ከለት ማድረግ ጥሩ ነው። በትምህርት ቤት ያሉ ልጆች ካሉ ደግሞ በጣም ሰጀስት የማደርገው ነገር ምንድን ነው? ኢንተርንሽፕ። ኢንተርንሽፕ በጣም በጣም በጣም ብዙ ጊዜ ወደ ስራው አለም ለመግቢያ ድልድይ ነው። በብዛት ሰዎች ኢንተርንሽፕ ሰርተው ነው ወደ ዋና ስራ የሚሸጋገሩት። ጥሩ ስራ ሰርተው ካሳዩ እና ራስን መጠየቅ፣ ከሰዎች ጋር ኮነክት ማረግ፣ ጃብ ሻዶ ማድረግ፣ ኢንተርንሽፕ መስራት ለማንኛውም ስራ፣ አይቲ ብቻ ሳይሆን ለማንኛውም ስራ እና አንዴ ደግሞ ስራ ውስጥ ከገቡ በኋላ በደንብ በስራ ብቁ ሆኖ ተገኝቶ ኳሊቲ የሆነ ስራ ዲሊቨሪ እያደረጉ፣ ኔትወርኪንግ ሌላው በጣም አስፈላጊ እና መንቶርሽፕን መቀጠል ነው። ዶክተር ዶክተር እሺ፣ እናመሰግናለን አጋር ዶክተር ወደ ትምህርት ቤት ለመሄዱ ሰዎች የምነግረው ምንድነው በመጀመሪያ ደረጃ ለሁሉም ሰው የምነግረው ማለት ነው እዚህ ሲኖር ብዙ ሰው ሲያትል ብታውቀው ብዙ ዓመት በመማር ነው እና መጣው ይጠይቆኛል እና ኦልዌይስ ምነግረው ምንድን ነው ትምህርት ቤት መሄድ ስለተባለ ብቻ ዝም ብላችሁ ትምህርት ቤት አትሄዱ ትሉ ያለው ስፔሻሊ በኢትዮጵያ ኮሚኒቲ የማየው ከበደ ትምህርት ቤት ስለሄደ አለሙ አለሚቱ ሁሉም ዝም ብሎ ሄዳል ከዛ ደግሞ ጥናት ሳያደርጉ የትኛው እኔ ችሎታ ምንድን ነው እኔ ሜካኒካል ኢንጂነር ስለሆንኩኝ እሱ ሜካኒካል ሊሆን ይችላል። እሱ ደግሞ በኤሌክትሪክ ወይ በኮምፒውተር እግዚአብሔር የሰጠው ችሎታ ሊሆን ይችላል። መጀመሪያ ፍላጎቱ ማወቅ ነው። ግን አንድ የትምህርት ቤት ብሎ ከገባ በኋላ እኔ ኦልዌስ ምነው ምንድን ነው ተስፋ ለመቁረጥ የአሜሪካ ትምህርት እንደ ኢትዮጵያ አይደለም። ዛሬ ኢንጂነሪንግ ጀምሮ ያልተሳካለ ሰው ነገ ነርስ መሆን ይችላል። ከዛ ደግሞ ተመልሶ ኢንጂነር መሆን ይችላል። ዛሬ ቢወድቅ እንደ ኢትዮጵያ ወይ እንደ ሌላው ሀገር ተባረሃል ውዝድሮ ሁልሃል የሚባል የለም። እየታገሉ በአስር ዓመት አንድ ድግሪ መጨረስ ይቻላል። እና ትልቁ ነገር ተስፋ ለመቁረጥ እኔ የምፈልገው ይሄን ነው። ይሄ ነገር ያዋጣኛለሁ ከያዙ ጠንክሮ መስራት ነው ትልቁ ነገር። እና በአካባቢው ደግሞ አሁን በዚህ ጊዜ አሁን በተለይ አሁን የትኛውም የአሜሪካ ዩኒቨርሲቲ ውስጥ አትሊስት አምስት አስር አበሻ አይጠፋም። ፍሬሽ ባንክ ከሆነ ሲኒየሩ ኦልዌዝ እኛ የሚጎለን ነገር ምንድን ነው ያየሽ እንደሆነ እኔ ትምህርት ቤት ሲሄድ ኢንዶኔዥያዎች በተለይ ከኤዥያ የመጡ ሰዎች የአስር ዓመት ኖት ይቀመጣል። እኔ ተመርቄ ሲሄድ ለሚቀጥለው ኢንዶኔዥያው ሰጥቶ ይሄዳል። ያኛው ለዛ የኛ ያ ባህል የለም እና ለተማሪዎቹን አስቀምጠውላቸው ትምህርት ቤት ተመርቆ ሲሄድ ለሚቀጥለው ተማሪ አይተዋወቁም፣ አንድ ሀገር ስለሆኑ ይሰጣጣሉ። እና የዚህ ሀገር ደግሞ ብዙ መረጃ አለሽ ማለት በጣም ትልቅ ለውጥ ያመጣል። እና እኛ ቀድመን የተማርነው እንኳን በዛ ላይ ብንደክም አሁን የሚመጣው መጠየቅ አለበት። አፕ ፍሮንት ወደፊት ቀርቦ ከጠየቀኝ እኔ መቼም እምቢ የሚል ሰው ያለ አይመስለኝም። እንዴት ወደፊት ቀርበው ለሚጠይቁ መልስ እንደምትሰጥ ቀጥለን እንመጣበታለን። አቶ መኮንን ይሄን ጥያቄና እንደው እንደገና መልሽ ዙር እንዳልሄድ የአይቲም ይሄን ጥያቄ ትመልሰዋለህ፣ ግን አያይዘህ እንድትመልሰው ማለት ነው። አይቲም ከሌላው ዘርፍ ጋር ለምሳሌ ከዲቨሎፕመንት፣ ከንግድ ከአስተዳደር፣ ወይም ከማኔጅመንት ከሴኪሪቲ ጋር እያአገናኝቶ አዋህዶ ለመስራት አብረህ ምታያ ይዘ የምትመክረው ምክር አለው? ይሄንን ለሚፈልጉ ሰዎች አንድ ላይ አርገ። እኔ ሁለቱም ያሉት እንደተጠበቀ ሆነው አንድ ነገር የምጨምረው ምንድን ነው፣ በተለይ ይሄ አሁን ዘመን አመጣሹን ይሄ በኮምፒውተር ላይ የተመሰረተ ቴክኖሎጂን ለመጠቀም ለራስም ጠቀሜታ ለማግኘት ለወገንም የስራ እድል ለመፍጠር ዋናው የሚያስፈልገው ነገር አንደኛ ፍላጎቱ ነው። ሁለተኛ ተነሳሳሽነት ነው። አድማጮች፣ ውይይቱ አላበቃም። በአማዞን የፋይናንስ ማናጀር የሆነችው ወይዘሮ አጋር መኩሪያ፣ ከታክሲ ስራ የማይክሮሶፍት የአይቲ ግሎባል ሰርቪስ ኢንጂነሪንግ ዳይሬክተር የሆነው አቶ መኮንን ካሳና የቦይንግ ኳሊቲ ኢንጂነር ከሆነው ዶክተር እሸቱ እኒው ጋር የተደረገው ውይይት የመጨረሻው ክፍል ሰኞ ዕለት ይቀርባል። ለዛሬ ያለን ጊዜ በዚሁ ተጠናቋል። ሄኖክ በፌስቡክ አዎ አት ቪኦኤ አማሪክ ላይ በትዊተርም እንደዚሁ በቀጥታ ዝግጅቱን መከታተል ትችላላችሁ። ሀሳቦቻችሁንም እያነሳችሁ ተሳተፉ፣ ተወያዩ። ስናስተናግዳችሁ ያመሸነው እኔ መስታወት አራጋውና ሄኖክ ሰማእግዜር ነን። ዝግጅታችንም በቴክኒክ ያቀነባበረው ሞክቢል ያበሮ ነው። ከጋቢና ዲጄ ዲጄ ፋቱ ጋር በመሆን ጉዟችሁ የሰመረ ይሁን እያልን እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ።